የሕግ ባለሙያዎች ለሰብአዊ መብቶችና የመብቶችና ዲሞክራሲ እድገት ማዕከል ካርድ የተባሉ በሰብአዊ መብት ጥበቃ ላይ የሚሰሩ ሁለት ድርጅቶች የመጀመሪያ እግዳቸው በተነሳ በጥቂት ቀናት ውስጥ በድጋሚ መታገዳቸውን አረጋግጠዋል። ድርጅቶቹ የመጀመሪያ እግዳቸው ከተነሳላቸው ቀናት በኋላ በድጋሚ የታገዱት ከዚህ በፊት የፈጸሟቸውን ጥፋቶች በመቀጠላቸው ነው ሲል ኢትዮጵያ ሲቪል ማህበረሰቦች ድርጅት ባለሥልጣን በጻፋላቸው ደብዳቤ ላይ አመላክቷል። የህግ ባለሙያዎች ለሰብዊ መብቶች ዋና ዲሬክተር አቶ አማሃ መኮንን በበኩላቸው ገና ስራ እንኳ ሳንጀምር በዝግጅት ላይ ያለ ነው በድጋሚ መታገዳችን የሚገልጽ ደብዳቤ የደረሰም፣ ብለዋል። ኢትዮጵያ ሰባዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ደግሞ ድርጅቶቹ ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ አልተሰጣቸውም፣ ብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ እንደሚከተለው አቀናብሮታል። ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታህሳስ ሁለት ቀን የተነሳላቸው የመብቶችና ዲሞክራሲ እድገት ማዕከል ካርድ እና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪክ ድርጅቶች ከአምስት ቀናት በኋላ በድጋሚ ታግደዋል። የአሜሪካ ድምፅ የተመለከተውና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለሁለቱ ድርጅቶች የጻፈው ደብዳቤ ድርጅቶቹ በተሰጣቸው ማስጠንቀቂያ መሰረት አሰራራቸው ሰጥተውቸውን እንዳላስተካከሉ ገልጿል። በተጨማሪም ለባለስልጣኑ ህግና ውሳኔ ተገዢ ባለመሆንና ለመማርና ለማስተካከል ዝግጁ ባለመሆን ከዚህ በፊት ፈጽመዋል ያላቸውን ጥፋቶች ቀጥለዋል ሲል ወንጅሏቸዋል። በመሆኑም ከማንኛውም የስራ እንቅስቃሴ እንደታገዱ ለሁለቱ ድርጅቶች የተጻፈው ተመሳሳይ ይዘት ያለው ደብዳቤ ይገልጻል። የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አምሃ መኮንን በሰጡን አስተያየት የሁለተኛው እግድ ደብዳቤ የደረሳቸው የመጀመሪያው እግድ መነሳቱን የሚገልጽ ደብዳቤ ከማስጠንቀቂያ ጋራ ከደረሳቸው በኋላ ወደ ስራ ለመግባት በዝግጅት ላይ እያሉ እንደሆነ ገልጸዋል። እንደሚታወቀው እግዱ እንደተነሳ እና በሌላ በኩል ግን ደግሞ የማስጠንቀቂያ ውሳኔው ሲደርሰን፣ ያው ይሄ ደብዳቤ እንግዲህ ከተሰጠን ገና ሳምንት አልሆነውም። በአጋጣሚ በእግዱ ምክንያት አንዳንድ ሰራተኞቻችንም ወደ የቤተሰቦቻቸው ሄደ ስለነበረ እነሱ እንኳን ተሰባስቦ ምንም ስራ ገና አልጀመርም የተፈጠረው ሁኔታ ከፈጠረበት ጫና ወጥቶ ወደ ስራ ይመለስ በሚለው ጉዳይ ላይ ገና እያሰብን እየተመካከልን ባለበት ሁኔታ እንግዲህ ደግሞ ከትላንት ወዲያ ታህሳስ ሰባት ቀን የተጻፈ ደብዳቤ በዋነኛ በተሰጣችሁ ማስጠንቀቂያ መሰረት አላስተካከላችሁም፣ ለመማርም ፈቃደኛ አይደላችሁም በሚል እንደገና ድርጅታችን ማንኛውንም ስራ እንዳይሰራ ታግዷል። ሂሳቡም እንቅስቃሴ እንደዚሁ ታግዷል ማለት ነው። ስለዚህ አሁን በእኛ በኩል ባለስልጣኑ ማህበራችሁን አላስተካከሉም ለመማርም ፍላጎት አላሳያች የሚል ድምዳሜ ላይ የደረሰው ከምን ተነስቶ እንደነ ግ የመብቶችና ዴሞክራሲ እድገት ማዕከል ካርድ ዳይሬክተር ዶክተር ሞገስ ደምሴ በጽሁፍ በሰጡን አጭር ማብራሪያ ካርድ በድጋሚ መታገዱን ገልጸው በቀጣይ እርምጃዎች ዙሪያ ከቦርዱ ጋር እየሰራን ነው ብለዋል። ሁለቱ የሲቪል ማህበረሰብ ድርጅቶች በድጋሚ መታገዳቸውን በተመለከተ አስተያየት የጠየቅናቸው የኢትዮጵያ የሰብዓዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም በማስጠንቀቂያው መሰረት ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ ለድርጅቶቹ አልተሰጠም ሲሉ እርምጃ እንኮን ነዋል እኔ እስከሚገባኝ ድረስ የተሰጠው ጊዜ እነዚህ ድርጅቶች አሻሽሉ የተባሉት የተወቀሱበት ነገር በወራቶችም ጭምር እንኳን የወራት ጊዜ እንኳን ቢሰጣቸው እንዲህ በቀላሉ ቶሎ የሚመዘኑ ነገሮች አይደሉም። እገዳው ከተነሳ በኋላ የቀናቶች ጊዜ ነው ያላቸው። አንዳንዶቹ ቢሮቸው ቢያንስ ለአንድ ወር ጊዜ ተዘግቶ ስለቆየ ቢሮቸውን እንኳን በቅጡ ከፍተው ሰራተኞች እንኳን ተመልሰው ምንም አይነት የፕሮጀክት የሚሆን ሌሎች ስራ አፈጻጸሞች ላይ አልገቡ፣ ምንም የሰሩትም እንቅስቃሴ የለም። ስለዚህ የትኞቹ ስራዎቻቸው፣ የትኞቹ እንቅስቃሴዎቻቸው ታይተው አላሻሻላችሁም እንደተባለ ምንም ግልጽ አይደለም። በተሰጣቸውም ደብዳቤ ላይ እንግዲህ ድርጅቶቹ በሂደት የሚያወጧቸውን መግለጫዎች እየጠበቅኩ ነው። ምናልባት ከደብዳቤዎቹ ባለፈ የነበሩ ውይይቶች፣ ንግግሮች ካሉ አቶ ያሬድ ኃይለማርያም አክለውም ለእኔ ወዴት ነው እንዲሄድ እና እንዳስብ ያደረገኝ መለቀቃቸውን ተከትሎ ሁሉም ድርጅቶች የሰጡት ጋዜጣዊ መግለጫ አለ። ለታገድንበት በዋና ምክንያትነት ቀድሞ የተገለጹት ነገሮች አይወክሉንም፣ የእኛን ስራ አያሳዩም። ስለዚህ ይሄ ነገር እንዲነሳልን ወደፊት በውይይትም አስፈላጊውን የህግም ሂደት ሄደን እንጠይቃለን። ሌሎቹን ግን እርምት የሚደረገውን በአስቸኳይ እናርማለን ብለዋል እና ምናልባት ለምን እነዚህን አይነት ምላሽ ሰጣችሁ? ለምን ሁሉንም የቀረበባችሁ ውንጀላ ዝም ብላችሁ ተቀብላችሁ ስራችሁን አሰሩም የሚል እንድምታ ያለው ነው የሚመስለው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዳይሬክተር አቶ ፋሲካው ሞላ ስለ ዳግም እገዳው ናቸው ማብራሪያ ለጊዜው በደብዳቤው ላይ የተገለጸው በቂ እንደሆነ ገልጸው ስለ ጉዳዩ በቅርብ በሚኖረን ጋዜጣዊ መግለጫ ላይ ዝርዝር ማብራሪያ እንሰጣለን ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ እገዳው ከተጣለባቸው ሁለቱ ድርጅቶች አቤቱታ እንደደረሰው ና በጉዳዩ ላይ ክትትል እያደረገ እንደሚገኝ ለአሜሪካ ድምጽ ገልጿል። ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አመሀ መኮንን በቀጣይ ስለሚወስዱት እርምጃ ተከታዩም ብለዋል። በዳይሬክተሩ ውሳኔ ላይ ቅሬታ እዛው ለሲቪል ማህበራት ድርጅቶች ቦርድ አለ፣ ለቦርዱ ማቅረብ ይቻላል። ስለዚህ አቤታችንን ለቦርዱ እናቀርባለን። የቦርዱን ውሳኔ ጠምጠን ደግሞ አሁንም ህጉ በሚፈቅደው መሰረት ጉዳይ ወደ ፍርድ ቤት መሄድ ያለበት ከሆነ ወደ ፍርድ ከሁለቱ ድርጅቶች በተጨማሪ ህዳር ወር ላይ ተጥሎበት የነበረው እገዳ የተነሳለት ስብስብ ለሰብአዊ መብቶች በኢትዮጵያ በበኩሉ እስካሁን ድረስ ዳግመኛ እገዳ እንዳልተጣለበት ለአሜሪካ ድምፅ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።